موسى ما لا دكتور ፓስተር ናትናኤል ገመዳ በዘጸአት የኢትዮጵያውያን ወንጌላዊት ቤተ ክርስቲያን ፓስተር የ 2014 ዓ ም የኢትዮጵያውያንን አዲስ ዓመት በዓል ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። በአውስትራሊያ የምትገኙ ኢትዮጵያውያን እና ትውልድ ኢትዮጵያውያን፣ እንደዛውም በሩቅ ያላችሁ፣ በአገር ያላችሁ ይህንን ታላቅ የዘመን መለወጫ በዓል ሁለት ሺህ አስራ አራት እግዚአብሔር እንኳን አደረሳችሁ ልልወዳለሁ። ይህን በዓል ስናክብር ሁለት ዓመት የጨረሰ ታላቅ የሆነ ወረርሽኝ በዓለም ዙሪያ አለ ብዙዎችን የቀሰፈ ህይወትን ያጠፋ ብዙ የምጣኔ ሀብት ውድመት ያደረሰ እንደዚሁም ደግሞ በተለይ በሀገራችን ታላቅ የሆነ የእርስ በርስ ጦርነት ያለበት ብዙ ችግር ውስጥ ያለንበት ጊዜ ነው የምናከብረው። በዚህ ሁሉ ተስፋ በሚያስቆርጠው ሁኔታ ግን እግዚአብሔር ቃል ሲናገር አቤቱ ዝናህን ሰምቼ ፈራው፣ አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ በዓመት ጊዜ ምሕረትን አስብ ይላል ዕንባቆም። እኛም ደግሞ ይሄ በፈንጠዝያ የምናከብርበት ጊዜ ሳይሆን በጌታ ፊት ሆነን ፊቱን እየፈለግን በተለይ ለምድራችን በዓለም ያለውን እያስብን የምናሳስብበት እንዲሆንልን ታላቅ ምኞቴ ነው። በነገር ሁሉ ደግሞ እግዚአብሔር በሰላም በአንድነት እንደገና ደግሞ ለትውልድ የሚያልፈውን የወደፊትን እይታና ራዕይ አስጨብጦ በዚህ አመት ይባርከን ብዬ እላቸዋለሁ። እግዚአብሔር ደግሞ ይባርካችው። ምን ዶክተር ፓስተር ናትናኤል ገመዳ በዘፀአት የኢትዮጵያውያን ወንጌላዊት ቤተ ክርስቲያን ፓስተር ስለነበረን ቆይታና ስላስተላለፉት መልእክት እናመሰግናለን።